እግዚአብሔር አምላካችን ይመስገን። ጥሩ ነው። የዘመር ነው። የዛሬው መልእክቴ በማቴዎስ 6 ከቁጥር 25 እስከ 34 ላይ ነው የተመሰረተው 34 ድረስ እና እያነበብኩትም እስከ 34 ነው። ርዕሴ የስጋት ጭንቀት መድኃኒት የሚል ነው። በዚህ ርዕስር ጥቂት ነገሮችን እናያለን። ጠቅላላ ከ25 እስከ 34 ያለው ስለ ጭንቀትና ስለ ስጋት ጭንቀትና መድኃኒቱን ነው ጌታ ኢየሱስ ክርስቶስ እየተናገረ ያለው እና ይህንን በዝርዝር እንመለከታለን። እንደ መግቢያ የምናገረው የመልእክቱ ክፍል ማቴዎስ ምዕራፍ 6 የተራራው ስብከት አካል ነው። ምናልባት ሰምታችኋል፣ የተራራው ስብከት የሚባል ስብከት አለ በመጽሐፍ ቅዱሳችን ላይ ከማቴዎስ ወንጌል ምዕራፍ አምስት ጀምሮ እስከ ምዕራፍ ሰባት ቁጥር 29 ማለትም አምስት ስድስት እና ሰባት የተራራው ስብከት በመባል የሚታወቅ የእግዚአብሔር ቃል ክፍል ነው። የተራራውን ስብከት ጌታ ኢየሱስ የሰበከው በጣም ብዙ ህዝብ ተሰብስቦ ነው። ተራራ ላይ ቁጭ ብሎ ከተራራው በታች በጣም ብዙ ህዝብ ተሰብስቦ ቀጥታ ይናገር የነበረው ለደቀ መዛሙርቱ ግን በጣም ብዙ ሺ ህዝብ እየሰማው ነው። ይሄ ስብከት በጣም አስደናቂ ስብከት ነው። መጠናት አለበት። በዝርዝር ተጠንቷል። የተራራውን ስብከት ከአስደናቂነቱና ከጥበቡ ውስጡ ካለው ጥበብ እና ምክር የተነሳ አንዳንድ የፖለቲካ ሰዎች የፖለቲካ መርሃ ግብራቸው ወይም የፖለቲካ ፖሊሲያቸውን ከዚህ ውስጥ እንደ ቀረጹ ይታወቃል። ለምሳሌ ማህተመ ጋንዲ የተራራውን ስብከት ንግግሮች እንደ ፖለቲካ መርሆ ተጠቅሞ ሲሄድበት ታውቋል። ሊዮ ቶልስቶ የተባለውም የራሻ ፖለቲከኛ እንደዚሁ የተራራውን ስብከት ተጠቅሞበታል። አንድ እኔ ኢትዮጵያ ውስጥ ይህን ሳስተምር እንደዚህ ብያለው። ልክ ላልሆን ይችላለው የአሁኑ ጠቅላይ ሚኒስቴር ፕሬዚዳንት ማን ነው ጠቅላይ ሚኒስቴር አብይ አህመድ የተራራውን ስብከት እንደ ፖለቲካ መርሆ እየተጠቀመበት ይመስለኛል ብዬ ተናግራለሁ ልክ እንደ ማህተመ ጋንዲ እንደ ሊዮ ቶልስቶይ ላይሆን ይችላል ግን መጀመሪያ አካባቢ የነበረው አይነት ፍልስፍና እንደዚህ ይመስላል ሰዎች ተጠቅመውበታል ልክ ናቸው አይደሉም ልክ አይደሉም ምክንያቱም የተራራው ስብከት የሚናገረው ነገር በጣም የተለየ አይነት የአማኞች ሕይወት በምድር ላይ ልንኖር እንደምንችል ነው እና ይሄ ስብከት ብዙ ነገሮችን የዳሰሰ ለሰዎች አስፈላጊ ነገሮችን ሁሉ ያካተተ ስብከት ነው። ስብከቱ ሲያልቅ ምዕራፍ ሰባት ላይ ሰዎች ተሰብስበው የሰሙት ሰዎች ተሰብስበው በተለያየ መንገድ ሲነጋገሩ እርስ በርሳቸው እንደዚህ አይነት ትምህርት በምድር ላይ ያስተማረ ሰው የለም ብለው ነው የደመደሙት። አስተማሪው የተለየ ነው። ጌታችን ኢየሱስ ክርስቶስ ነው አምላክ ነው እና ሁሉን ነገር የሚያውቅ ነው። ከሰዎች ምን እንደሚጠበቅ፣ ለሰዎች ምን እንደሚያስፈልግ ሙሉ ለሙሉ የሚያውቅ ጌታ ነው እና ስብከቶቹን ብታዩ ከምዕራፍ አምስት ጀምሮ እስከ ምዕራፍ ሰባት በተወሰነ በተወሰነ ቡድን የተጠቃለሉ ናቸው። ለምሳሌ ምዕራፍ አምስት ላይ ብትመጡ ብፁሃን ወይም ብሩካን ብሎ ብሩካን እንደዚህ ናቸው የሚል ቃል እስከ ቁጥር 12 ድረስ ታያላችሁ ከቁጥር 13 ጀምሮ በእኛ እኛ የምድር ጨው የዓለም ብርሃን መሆን እንዳለብን ይናገርና ከዛ ህግና አፈጻጸሙን ይናገራል ሰዎች እንደመሰላቸው ጌታ ኢየሱስ ክርስቶስ ህግ ለመሻር እንደመጣ ግን የመሰላቸው ልክ እንዳይደለ እና ትክክሉ ምን እንደሆነ ይናገራል። ምዕራፍ ስድስት ላይ ስትመጡ በጣም አስደናቂ የጌታ ጸሎት የሚገኘው እዛ ምዕራፍ ስድስት ላይ ነው። ምዕራፍ ስድስት ላይ ስትመጡ በጣም ብዙ ትምህርቶች ታያላችሁ። ስለ ጸሎት ታያላችሁ፣ ጸሎት ምን አይነት ጸሎት መደረግ እንዳለበት እና የጌታ ጸሎት እንደ መርሆ ተቀምጦ እኛ ስንጸልይ ሊኖረን የሚገባውን የውስጣችንን ዝንባሌ ያሳያል። ስለ ዳግም ምጽአት፣ ስለ ይቅርታ፣ ስለ ምህረት በጣም ወሳኝ የሆኑ ትምህርቶች አሉበት ይሄ ምዕራፍ ስድስት ምዕራፍ ሰባት ላይ የተጠቀሱትን ሳልጠቅስ ወደዚህ ወደ ምዕራፍ ስድስት መጨረሻ ላይ ነው አሁን ጌታ ኢየሱስ ክርስቶስ ስለ ጭንቀት የተናገረው ሰዎች ለምንድን ነው የሚጨነቁት ለምንድን ነው የምትጨነቁት መጨነቅ ምን ያደርጋል መጨነቅ ምን ያመጣል ጌታ ኢየሱስ ክርስቶስ እየተናገረ ያለው? መጨነቅ አይጠቅምም መጨነቅ ምንም ነገር አይሰራም እና አትጨነቁ እያለ ነው እየተናገረ ያለው። እና ተራ በተራ ነገሩን እናያለን። የጭንቀት መድኃኒትን ሁሉ በማሰብ የመጀመሪያው እንትኔ ሀሳቤ ሰዎች ለምን ይጨነቃሉ የሚል ርዕስ ነው። ቁጥር 25 እስከ 31 ላይ ሰዎች የሚጨነቁባቸው ሁለት ዋና ዋና ነገሮችን ጌታ ኢየሱስ ክርስቶስ አቅርቦ ሶስተኛ ሌላ በፍጹም የማይቻል ነገርን አቅርቧል። እና አራተኛውም መጨረሻ ላይ መልእክቴን ሳጠቃልል እመጣበታለሁ። ግን ጭንቀት የሚባለው ነገር ምን እንደሆነ ብነግራችሁ ጥሩ ነው። ጭንቀት የሚባለው ነገር ስለ አንድ ነገር ከሚገባው በላይ አእምሯችን ተይዞ ማሰብን ያካትታል። በእርግጥ የግሪኩ ጭንቀት የሚለው ቃል በሁለትና በሶስት በአራት አቅጣጫ አእምሯችን ሲበታተን ወይም ወደዚህ ወደዚህ ወደዚህ ወደዚህ ሲጎተት ነው የሚል ሀሳብ ነው ያለው። አእምሯችን፣ አስተሳሰባችን ወደዚህ አንዴ ወደዚህ አንዴ ወደዚህ አንዴ ወደዚህ አንዴ ወደዚህ ብትንትን በሚልበት ጊዜ ሀሳባችንን ለማጥለል እና በተወሰነ እውነት ላይ እርፍ ለማለት በእግዚአብሔርም ላይ እንኳን እርፍ ለማለት የሚከብደን ሰዎች እንሆናለን ማለት ነው። ጭንቀት። ከሚገባው በላይ እረፍት ማጣት ነው። ሰላም ማጣት፣ እንቅልፍ ማጣት እና ስጋት ውስጥ መግባት፣ የስጋት እረፍት ማጣት፣ እነዚህ እነዚህ ነገሮች ሁሉ ያካትታል። ምንድን ነው የሚሆነው? ምን እየሆነ ነው? ነገ ምን ሆናለሁ? እኔ ራሴ ምን ሆናለሁ? የሚለው ሀሳቦች አይምሯችንን ወጥረውን እረፍት ስናጣ በህይወታችን የሚያጋጥመንን መሽቆልቆል እና ሰላም ማጣት፣ ደስታ ማጣት፣ እንዳልኩት እንቅልፍ ማጣትን ሁሉ ያካተተ ነገር ነው። ግን ሰዎች ስለምን ይጨነቃሉ የሚለውን ጌታ ኢየሱስ በዚህ ወንጌል ላይ በትክክል ነው የተናገረው፣ በግልጽ ነው የተናገረው እና ተመልከቱ ጌታ ኢየሱስ የሚናገረውን ቃል። ስለዚህ እኔ ላችኋለሁ ለነፍሳችሁ ስለምትበሉትና ስለምትጠጡት አትጨነቁ። ሰዎች ስለ ነፍሳቸው ስለሚበሉትና ስለሚጠጡት ይጨነቃሉ። ዛሬ ስለ ነፍስ ስለ ነፍሳቸው ሰዎች ይጨነቃሉ። የሚጨነቁት ግን በጣም በብዛት ስለሚበላና ስለሚጠጣ ነው። ስለሚበላና ስለሚጠጣ ነገር ሰዎች ነፍሳቸው ጋር ምን ያያይዘዋል ብላችሁ ታስቡ ይሆናል። አሁን ይህን ማሰብ በጣም አስፈላጊ ነው። ጌታ ኢየሱስ ክርስቶስ ሁሉን የሚያውቅ ነው እንደምታቁት ሁሉን የሚያውቅ እኛን የፈጠረ ነው። እና ሰዎች ስለሚበሉትና ስለሚጠጡት ሲጨነቁ የሚጨነቁት ስለምናቸው ነው ያለው፣ ስለ ነፍሳቸው ነው። ነፍስ አሁን በመጽሐፍ ቅዱስ እይታ የምትታየው ህይወት ነው። የምንኖረው በመብላትና በመጠጣት ነው። ሕፃን ልጆች የሚያድጉት በመብላትና በመጠጣት ነው ከወተት ጀምሮ። ስለዚህ ነፍሳችን፣ ህይወታችን ሊኖር የሚችለው በመብላትና በመጠጣት ላይ ነው። እና እርግጥ ነው ሰዎች የሚበሉትና የሚጠጡት ነገር በተመለከተ ማሰብ አለባችሁ። ግን ጌታ ኢየሱስ እያለ ያለው መጨነቅ የለባችሁም። ልታስቡ ትችላላችሁ ስለምትበሉትና ስለምትጠጡት ነገር ልሰሩ ትችላላችሁ። ልክ ነው። ግን ሊያስጨንቃችሁ አይገባም። ነው ምክንያት አለው። ጌታ ኢየሱስ ይህን የሚልበት በኋላ እመጣበታለሁ። ስለዚህ ሁለተኛው ነገር ግን እዚሁ ቁጥር 26 ላይ የተጠቀሰው በጣም የሚገርም ነው። ምንድን ነው? ቁጥር 25 ላይ የተጠቀሰው ለሰውነታችሁም ስለምትለብሱት አትጨነቁ ብሎ፣ ለሰውነታችሁ ስለምትለብሱት አትጨነቁ። በጣም ብዙ ሰዎች የሚጨነቁበት ነገር ስለሚለበስ ነገር ነው። የሚለበሰው የውጭ ነገር ነው፣ የውጭ ነገር ነው። ስለ ልብስ ውጫዊ ሽፋናችንን በተመለከተ ሰዎች ይጨነቃሉ። አስፈላጊ ነው። ውጫዊ ሽፋናችን አስፈላጊ ነው። ልብስ መልበስ አለብን። ግን መጨነቅ አለብን ወይ? ስለ ልብስ መጨነቅ የለብንም ነው ጌታ ኢየሱስ እያለ ያለው። ለምንድን ነው መጨነቅ የሌለብን የሚለውን እንደ ከምክንያታዊ ማብራሪያ ጋር ከመምጣቱ በፊት ጌታ ኢየሱስ ክርስቶስ ሁለት ነገሮችን ተናግሯል እዚህ ቁጥር 25 ላይ ለነፍሳችሁ ስለምትበሉትና ስለምትጠጡት አትጨነቁ፣ ለሰውነታችሁም ስለምትለብሱት አትጨነቁ አለና፣ ነፍስ ከመብል ሰውነትም ከልብስ አይበልጥም ወይ ብሎ። የይሄ አይነት ጥያቄ ሪቶሪካል ኩዌስችን ይባላል። መልስ አዘል ጥያቄ ጠየቀ። ነፍስ ከመብል ሰውነትስ ከልብስ አይበልጥም ወይ? መልሱ ይበልጣል። ነፍስ ከመብል ይበልጣል ሰውነትም ከልብስ ይበልጣል። ስለዚህ ለሚበልጠው ነገር ነው ማሰብ ያለባችሁ። ለነፍሳችሁ ነው ማሰብ ያለባችሁ፣ ለሰውነታችሁ ነው ማሰብ ያለባችሁ። ይሄ እግዚአብሔር የፈጠረው እንዳለ የፈጠረው ነገር ነው። ዛሬ ብዙ ቦታ ለሰዎች የሚሰበከው ነገር ስለ ነፍስና ስለሚበላና ስለሚጠጣ ስለሚለበስ ነገር ነው። ፎቅ ታገኛለህ፣ ምንም ሰው ሳይሰራ እኮ ነው እንዲህ አይነት ሰው ያልነዳው መኪና ትነዳለ። ይሄ አይደለም ትልቁ ችግር። ትልቁ ችግርና ትልቁ ጥያቄ ነፍሳችን ከእግዚአብሔር ጋር ትተዋወቃለች ወይ? ከእግዚአብሔር ጋር በመተዋወቅና እግዚአብሔርን በማወቅ ህይወታችንን እንመራለን ወይ? ያ ሲሆን ሰውነታችንም ራሱ ምን ይሆናል? ይጠበቃል፣ በትክክል ይኖራል። እና ሶስተኛውን እዚህ ጋ ጌታ ኢየሱስ ክርስቶስ ቁጥር ስንት ላይ ነው እንደዚሁ ወረድ ብሎ ተናግሯል። እና ቁጥር 27 ላይ ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ የሚጨምር ማን ነው? የሚገርም ነው። በቁመት ማጠር እና በመርዘም ብዙ ሰው ሲጨነቅ አላየውም። በቁመት ማጠር የሚጨነቁ ሰዎች አሉ እና እስኪ ተመልከቱ። ቁመታችንን እግዚአብሔር ከለካና ከሰጠን በኋላ ቁመታችንን በተመለከተ ብንጨነቅ ምንድን ነው የምናደርገው? አሁን ጌታ ኢየሱስ ያለውን ነገር ተመልከቱ። ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ የሚጨምር ማን ነው? ማንም የለም። ስለዚህ መልእክቱ ምንድን ነው? ሰዎች ለምን ይጨነቃሉ? ስለሚበላ ይጨነቃሉ፣ ስለሚለበስ ይጨነቃሉ፣ ስለ ቁመታቸው ይጨነቃሉ። ይሄ ስለ ቁመት መጨነቅ ሁላችንንም ያካተተ ነው። ስለ ልብስ መጨነቅ ሁላችንንም ያካተተ ነው። በተለይ እህቶችን ያካተተ ነው አይደል እንዴ? ነው እውነቱ ነው እና ስለ መብል ሁላችንም እንደውም ወንዶች በጣም ይጠየቃሉ መሰለኝ ሆዳቸውን ይወዳሉ ስለሚባል እና ሁላችንንም ያካተተ ነገር ነው እና ጌታ ኢየሱስ ክርስቶስ ምንድን ነው እያለ ያለው መጨነቅ በማንኛውም ነገር ለማንኛውም ነገር የለባችሁም። ጭንቀት የሚፈጥረው ምንም ነገር የለም፣ የሚያመጣው ለውጥ የለም። ይሄ ቢገባን ልባችንን አሳርፈን አይናችንን እግዚአብሔር ላይ አድርገን በትክክል እንደሚገባ እንኖር ነበር። ይሄ የጌታ ኢየሱስ ክርስቶስ ስብከት ነው። ሐዋርያው ቅዱስ ጳውሎስ ደግሞ በፊልጵስዩስ ምዕራፍ አራት ላይ ምን ብሏል? ጸሎታችንን ሁልጊዜ ደስ ይበላችሁ፣ ከቁጥር አራት ጀምሮ በጌታ ደስ ይበላችሁ፣ እንደገና ላለው ደስ ይበላችሁ። የእናንተ ጨዋነት ለሰው ሁሉ የታወቀ ይሁን፣ ጌታ ቅርብ ነው ብሎ ለምንም ነገር አትጨነቁ፣ ነገር ግን በነገር ሁሉ በጸሎትና በምልጃ ከምስጋና ጋር የእናንተ ልመና በእግዚአብሔር ፊት የታወቀ ይሁን ብሎ ይናገራል። ለምንም ነገር አትጨነቁ። መጽሐፍ ቅዱስ ወጥ ነው፣ ኮንሲስተንት ነው። በአንድ ሀሳብና በአንድ ትምህርት ላይ እዚህ ጋር የተናገረው እዚህ ጋር አያፈርሰው። ወጥ ነው ሙሉ ለሙሉ። ስለዚህ ሐዋርያውም በምንም ነገር ለምንም ነገር አትጨነቁ ብሎ በመንፈስ ቅዱስ ተናግሯል። ግን እኔ በሁለተኛ ደረጃ የማቀርበው በምንጨነቅባቸው ነገሮች የእግዚአብሔርን ስራ እንድናይ ነው። አሁን ጌታችን ኢየሱስ ክርስቶስ ስለ ነፍሳችሁ በምትበሉትና በምትጠጡት ስለ ሰውነታችሁ በምትለብሱት አትጨነቁ ካለ በኋላ እግዚአብሔር ራሱ የሚሰራውን ስራ ለእኛ መጨነቅ ለሌለብን ለእኛ ሲናገር ታያላችሁ። እና ማስረጃ በመስጠት ነው። ማስረጃ በእንግሊዝኛ ቲቺንግ ኤድ የሚባል ነገር አለ። ልክ የትምህርት ማስረጃ በመስጠት ነው ጌታ ኢየሱስ ይህንን እያቀረበ ያለው እና በጣም የሚገርም ነው። ሀያ ስድስት ላይ እንደዚህ ብሎ ተናግሯል። የሰማይ ወፎችን ተመልከቱ። እነሱ አይዘሩም አያጭዱምም፣ እንዲሁም በጎተራ አያከማችሁም። ነገር ግን የሰማዩ አባታችሁ የእናንተ አባት እነሱን ይመግባቸዋል። እናንተ ከእነሱ አትበልጡም ወይ ብሎ ነው የጠየቀው። አሁን ለነፍሳችሁ ስለምትበሉትና ስለምትጠጡት አትጨነቁ ብዬ ስናገር፣ ማብራሪያና ማስረጃ የሚሆነኝ ነገር የሰማይ ወፎችን እንድትመለከቱ ነው። ከዚህ በፊት እዚህ ጉባኤ ተናግሬያለሁ። እግዚአብሔር የሚያደርጋቸው አስገራሚ ነገሮች መካከል የሰማይ ወፎች መመገብ ነው። የሰማይ ወፎች ቁጥራቸው በጣም ብዙ ሚሊየን ነው። የሰማይ ወፎች ብዙ አይነት ወፎች አሉ። አንድ ሺ ምናምን አይነት ወፎች አሉ። የወፎቹ የምግብ ባህሪ የተለያየ ነው። አንዳንዶች አሳ ይበላሉ፣ አንዳንዶች ትላትል ይበላሉ፣ አንዳንዶች ያው ስጋ በል የሆኑ አይነቶች ናቸው። አንዳንዶች ትንኞች ይበላሉ፣ አንዳንዶች ጥራጥሬ ይበላሉ። የየወፎች አበላል አይነት የተለያየ ነው። በጣም የሚገርም ነው። አሁን ለምሳሌ እኛ ሀገር ሰሜን ወደ ጎንደር አካባቢ ሰሜን ሰሜን ተራራው አካባቢ ብትሄዱ እነዚህ የሆነ አሞራዎች አሉ። ልክ ይሄ በግ ወይም ደግሞ የሆነ ተኩላ ምንም ነገር ብቻ ብድግ አድርገው ሄደው ሰማይ ላይ አውጥተው የሚወረውሩ ልክ ሰማይ ላይ ከወጣ በኋላ ወርደው ያንን ስጋ የተንኮታኮተውን ስጋ የሚበሉ እንደዛ አይነት በጣም አስደናቂ አእዋፍ አሉ። በጣም የተለያየ ያበላል ዘይቤ አላቸው እና የሰማይ ወፎች ይበላሉ፣ የሚበሉትን ይሰበስባሉ፣ ቤትም እንኳን መኖሪያ ጎጆ ይገነባሉ። መጽሐፍ ቅዱስ የሰማይ ወፎች ጎጆ አላቸው ብሎ ጌታ ኢየሱስ ክርስቶስ ተናግሯል። ሁሉን የሚያደርጉት ግን እግዚአብሔር በሰራው ላይ ተደግፈው ነው። እነዚህ ወፎች በሙሉ የሚያደርጉትን የሚያደርጉት በእግዚአብሔር ላይ በመታመን እና በመደገፍ ነው። የሰማይ ወፎች ይበላሉ፣ ግን ጌታ ኢየሱስ እንዳለው አይዘሩም፣ አያጭዱም። እናንተ ሰዎች ስራ መስራት አያስፈልጋችሁም፣ ጀስት እንደ ሰማይ ወፎች ዙሩ እያለ አይደለም። የእግዚአብሔር ቃል እየተናገረ ያለ የሰማይ ወፎች አያዝሩም፣ አይዘሩም፣ አያጭዱም፣ ግን የሰማይ አባታችሁ ይመግባቸዋል እናንተ ከሰማይ ወፎች የተለያችሁ ናችሁ የመስራት የማስተዋል የመፍጠር ጥበብ የተሰጣችሁ ናችሁ መስራት አለባችሁ ልክ ነው ግን እነሱ አያጭዱም በጎተራ አይከቱም አይሰበስቡም አይስገበገቡም አይሰስቱም የሰማይ ወፎች ጌታ ኢየሱስ እየተናገረ ያለው ይህንን ነው የሰማይ ወፎች ይሰራሉ የማይሰሩ ሊመስለን ይችላል በቅርብ በሆነ ዜና ላይ የተለቀቀ አንድ ወፍ በዜና ላይ በሆነ በሆነ የክርስቲያን ዜና ላይ አይቻለሁ ወፉ ጎጆውን የሚሰራው ወደ ታች ነው ከታች ነው ወደ ጎጆ ውስጥ የሚገቡት እና እንቁላሉ እዚህ አካባቢ ነው የሚፈለፈለው ምንም ነገር ከላይም ከታችም እንዳይገባ ተደርጎ ነው ያንን ጥበብ የሰጣቸው ማን ነው የሰራዊቱ ጌታ እግዚአብሔር ነው እና እራሳቸውንም ትውልዳቸውንም እንደዚህ በማድረግ ይጠብቃሉ። እኔ እዚህ አንድ ምሳሌ አቅርቤያለሁ። ነፍሳትን ትንኞችን ብቻ የሚበሉ ወፎች ካልኩሌት የተደረገ የሳይንስ መረጃ አለኝ። ከአራት መቶ እስከ አምስት መቶ ሚሊየን ሜትሪክ ቶን በዓመት ይበላሉ። ምንድን ነው የሚበሉት? ትንኝ ትንኝ ብቻ ነፍሳት፣ እነዚህ እነ ሞስኪቶ እነ ምንድን ነው በአማርኛ የምንላት ቢምቢ፣ እነ ቢምቢን የሚበሉት ዝምብ የሚበሉት አራት መቶ እስከ አምስት መቶ ሚሊየን ሜትሪክ ቶን ማለት ይህንን እንዲበሉ ያዘጋጀላቸው ማን? የሰራዊቱ ጌታ እግዚአብሔር ነው። አራት መቶ እስከ አምስት መቶ ሚሊየን ሜትሪክ ቶን በዓመት በእያንዳንዱን ነፍስ። አሁን እነዚህ ትንኞችን ብትቆጥሩ ስንት ሊሆኑ እንደሚችሉ አስቡ። አንድ ኪሎ ትንኝ ምን ያህል ትንኝ ይሆናል? ምናልባት አንድ ሺ ሁለት ሺህ ትንኝ። እንግዲህ አባዞት ይሄንን በዛ በጣም ብዙ ትንኞች እግዚአብሔር ለወፎች ያዘጋጃል። ክብር ሁሉ ለእግዚአብሔር ይሁን። እንደዚህ አይነት አምላክ ነው እግዚአብሔር። እነሱን ይመግባል። እነሱን በጥበቡ በኃይሉ፣ በአስደናቂ ስራው ይመግባቸዋል። የሚመገቡትንም ያዘጋጅላቸዋል። አሁን ይህንን ተመልከቱ። የሰማይ ወፎችን ተመልከቱ። አይዘሩም ማጭሉ እኔ አሁን ስለ ወፎች ሳይንሳዊ ነገር ለመናገር ጊዜ የለኝም ግን አንዳንድ ወፎች እዚህ አሜሪካ በዚህ በክረምቱ ጊዜ የሚመጡ ወፎች አሉ በክረምቱ ጊዜ ደቡብ አፍሪካ የሚሄዱ ወፎች አሉ ታውቃላችሁ ደቡብ አፍሪካ እንዴት አድርገው ነው ደቡብ አፍሪካ ልክ ይሄ እኛውን መኪና ስንነዳ ማናቀው ሰፈር ለመሄድ ጂፒኤስ እንጠቀማለን አይደል እዚህ አንጎላቸው ውስጥ ጂፒኤስ አላቸው ልክ ደቡብ አፍሪካ ገጭ ይላሉ የሆነ መንደር ከዛ ደግሞ ተመልሰው እኛ ሰፈር ይህንን ያደረገ ማን ነው? የሰራዊቱ ጌታ እግዚአብሔር ነው። ለምንድን ነው እንደዚህ የምትነግረን ብላችሁ ትሉ ይሆናል። አዎ የምነግራችሁ የእኛ እግዚአብሔር የጠቢባን ሁሉ ጠቢብ እንደሆነ እንድታውቁ ነው። ስለኛ የማያውቀው ምንም ነገር እንደሌለ እንድታውቁ ነው። የእኛ እግዚአብሔር ከምንገምተው ከምናስበው በላይ ክቡር፣ ጠቢብ፣ ኃይለኛ በፍጥረት ሁሉ የፍጥረትን ሁሉ ውብ ነገር የሰራ አምላክ ነው። የእኛ እግዚአብሔር እንደዚህ እንደሆነ ካልገባን ጸሎታችን ልክ አይሆንም። እንደዚህ እንደሆነ ካልገባን እምነታችን ልክ አይሆንም። እንደዚህ እንደሆነ ካልገባን አምልኳችን የተሳሳተ ነው። እንደዚህ እንደሆነ ካልገባን አመለካከታችን ሁሉ እግዚአብሔርን በተመለከተ ውሸት ላይ ወይም ስማ በለው ላይ የተመሰረተ ነው። ቀጥሎ ጌታችን ኢየሱስ ክርስቶስ የተናገረውን ነገር ተመልከቱ። የሰማይ ወፎችን ተመልከቱ አለና የሰማዩ አባታችሁ የእናንተ አባት እኮ ነው የሚመግባቸው የእናንተ አባት የእነሱ አባት አልተባለም የማን አባት ነው የእናንተ አባት ነው እግዚአብሔር ይሄ አባታችሁ የሰማይ ወፎችን የሚመግብ ከሆነ የእናንተ አባት ለእናንተ ምን ሊያደርግ እንደሚችል ጀስት ገምቱ ገምቱ ወይም አስቡ ቁጭ ብላችሁ አሰላስሉ የሚቀጥለው ጌታ ኢየሱስ ክርስቶስ የተናገረው ስለ ወፎቹ ነው፣ ስለ አበቦች ነው። ስለ ሜዳ አበቦች ምንድ ነው ያለው? ስለ ሜዳ አበቦች እታች ወረድ ብሎ ከእናንተ በቁመቱ ተጨንቆ እሚ እሚች ማንም በቁመቱ ላይ የሚጨምር የለም ካለ በኋላ ቁጥር 28 ላይ እንደዚሁም ስለ ልብስ የምትጨነቁት ለምንድን ነው የሜዳ አበቦችን እንዴት እንደሚያድጉ ተመልከቱ፣ አለ አለና፣ እኛ የምንሰራውን ስራ ጠቅሷል። አይደክሙም፣ እኛ እንደክማለን። ይፈትላል፣ አይፈትሉም፣ እኛ እንፈትላለን። እኔ ግን እላችኋለሁ ሰለሞንም እንኳ በክብሩ ሁሉ ከነዚህ እንደ አንዱ አልለበሰም ነበር ብሎ የሜዳ አበቦች ፍጻሜን ሲናገር ቁጥር ሰላሳ ላይ ስለዚህ ዛሬ ያሉትንና ነገ ወደ እቶን እሳት የሚጣሉትን የሜዳ ሳሮች እግዚአብሔር እንደዚህ ያለበሳቸው ከሆነ እናንተ ጥቂት እምነት ያላችሁ እናንተም በጣም አብልጦ አያለብሳችሁም? ምን ብሎ ጌታ ኢየሱስ ቀጥሎ መደምደሚያ ተናግሯል። አሁን ስለ ሜዳ አበቦች ደግሞ ጥቂት ልንገራችሁ። የሜዳ አበቦች በጣም ያምራሉ። እንደውም ውበታቸውን ስናይ እኛ እንደሰትባቸዋለን አይደል ሽታቸውን ራሱ ውበታቸውን ራሱ ማንም ሰው ሽቶ ወይም ዲዮዶራንት ሳይሰጣቸው ሽታቸው አስደናቂ ነው። እይታቸው አስደናቂ ነው። የቀለም አገባባቸው በምድር ላይ ሰዓሊዎች እንደዛ አድርገው ሊስሉ በፍጹም አይችሉ። የቀለም አገባባቸው በጣም ውበት ያላቸው ናቸው። እነዚህ የሜዳ አበቦች በጣም የሚያብሩ በመሆናቸው እቤታችን ለውበት የምናስቀምጣቸው በጣም አስገራሚዎች ሆነው አግኝተናቸዋል። በውድ በውድ ዋጋ ነው የምንገዛቸው እኛ እዚህ መካከላችን ከዝዋይ የመጣች እህት አለች። ዝዋይ ከተማ አበባ ይመረታል። የዝዋይ ከተማ አበባ መላው ዩሮፕ ውስጥ ይላካል። ኢትዮጵያ በጣም ከፍተኛ ገቢ አላት። ከዛ እና ለምንድነው አበቦች በብዛት በውድ ዋጋ የሚሸጡት? ውበታቸው አስደናቂ ስለሆነ ነው ግን ጌታ ኢየሱስ ክርስቶስ የሜዳ አበቦችን ማን ነው እንደዛ ያስዋባቸው? የሰማዩ አባታችሁን ውበት የሰጣቸው ያ የሰማዩ አባታችሁ ለነዚህ ውበት ለሰጣቸው ለሜዳ አበቦች እንደናንተ ረጅም እድሜ አልሰጣቸውም። እነዚህ የሜዳ አበቦች ዛሬ ታይተው ነገ ጡልግልግ ስለሚሉ ስለሚደርቁ፣ ወደ እሳት ውስጥ ይሆናል ይጣላሉ፣ የእሳት ማቀጣጠያ ይሆናሉ። ግን ለጊዜውም እንኳን አባታችሁ ለጊዜው ምን አድርጓቸዋል? አስውቧቸዋል። እነዚህ የሜዳ አበቦችን በአለባበስ ለመኮረጅ ወይም እንደነሱ ለመልበስ ብዙ ሰዎች ጥረት አድርገዋል። ሀብታሞች፣ ጠቢቦች አሁን ሰለሞን እንኳ በጥበቡ እና በሀብቱ ምን አላደረገም ነው የሚለው። እንደነሱ እንዳንዱ አልለበሰም ብሎ የእግዚአብሔር ቃል ይናገራል። ጌታ ኢየሱስ ነው የተናገረው እና እነዚህ የሚጣሉትን እንደዚህ የሚያስውባቸው ከሆነ እናንተ እውነተኛ እምነት ቢኖራችሁ፣ እናንተ እውነተኛ እውቀት፣ የእግዚአብሔር እውቀት ቢኖራችሁ እናንተን እንዴት አብልጦ አያለብሳችሁም? ስለዚህ የምንለብሰው እንዲያምርብን የምናደርገው ነገር እንዲያስውበን የምንፈልግ ከሆነ በእውነት እምነታችን ማን ላይ መሆን አለበት? ፋሽን ላይ ሳይሆን እግዚአብሔር ላይ መሆን አለበት ነው የእግዚአብሔር ቃል የሚለው እነሱን ውብ ያደረገ እግዚአብሔር ነው። በምድር በጥበባቸው በሀብታቸው የታወቁ እንደዛ ሊያደርጉ አይችሉም። እናንተን ከዛ በላይ ሊያስውባችሁ ይችላል። ስለዚህ እናንተ አማኞች መጨነቅ የለባችሁ። በእነዚህ በሁለቱ እና ቅድም በጠቀስኩት በሶስተኛው ነገር ሊያስጨንቃችሁ ባለው ነገር ላይ ሁሉ እግዚአብሔር ኃይል አለው፣ መፍትሄ አለው ጥበባ አለው። ስራ አለው። ሊያስጨንቃችሁ በሚችለው ነገር ሁሉ ላይ በእግዚአብሔር ላይ ብትታመኑ እግዚአብሔር ይመግባችኋል፣ ያለብሳችኋል። ቁመታችሁ ይበቃኛል ብላችሁ በቁመታችሁ ትክክለኛውን ስራ እየሰራችሁ ትኖራላችሁ። ቁጥር ሰላሳ አንድ ላይ ማጠቃለያ ሲመጣ ስለዚህ ምን እንበላለን ወይም ምን እንጠጣለን ወይም ምን እንለብሳለን ብላችሁ አትጨነቁ። ስለዚህ ማጠቃለያ ነው። ምን እንበላለን? እግዚአብሔር የምትበሉትን ያዘጋጃል። እኔ መቼም መጽሐፍ ቅዱስን ማንበብ ከጀመርኩ ብዙ ጊዜ ነው። መጽሐፍ ቅዱስ ላይ ስለ ረሃብ እና ስለ ማጣት የሚናገረው ነገር የእግዚአብሔር ቃል ሁሌ ያስደንቀኛል። እና ደግሞ በሕይወት የሚያየውት ነገር አለ። እዚህ ድሮ አዲስ አበባ ፓስተር ሆኜ የተለያዩ ቦታ ምእመኑን ለመጎብኘት ይሄድ ነበርና መርካቶ ስደርስ ሁሌም ቆም ብዬ እግዚአብሔርን ሳላመሰግን አልሄድም ነበር። መርካቶ ስደርስ መርካቶ ብትደርሱ ትደነቃላችሁ። የሰው ብዛት መርመስመሱ መሀል ቆሜ እግዚአብሔር፣ ይህ ሁሉ ሰው እየበላ ይኖራል። የሆነ ቦታ ልክ ጎጆ ኖሮት ተከቶ ይኖራል። አዎ ይኖራል። ሰው ጉሮሮ ምግብ ሳይበላ የሚያድር የሰው ልጅ የለም። ይህ ሁሉ ሰው ይኖራል። አዎ ይኖራል ነው የእግዚአብሔር መልስ። ይህንን የሚያደርግ ማን ነው? እግዚአብሔር ነው። እግዚአብሔር በድሮ ኢትዮጵያ ውስጥ እያለው በኦርቶዶክስም ውስጥ እያለው የከፈተውን ጉሮሮ ሳይዘጋ አያድርም ተብሎ ይነገርለታል። እግዚአብሔር ይመግባል። እግዚአብሔር እና ስለምትለብሱት ስለምትመገቡት አትጨነቁ። ምን እንበላለን ምን እንለብሳለን ብላችሁ አትጨነቁ። ይሄ የእኔ ቃል አይደለም፣ የጌታ የኢየሱስ ክርስቶስ ቃል ነው። ግን የሚቀጥለው ነጥቤ ላይ አንዳንድ ነገሮችን እንደ ማስደንገጫ ብነግራችሁ ጥሩ ነው። ጭንቀት የነማን ባህሪ ነው? አሁን ቁጥር 32 ላይ ስንመጣ እነዚህን ነገሮች ሁሉ አህዛብ ይፈልጋሉና ብሎ የሰማዩም አባታችሁ እነዚህ ነገሮች ሁሉ እንደሚያስፈልጓችሁ ያውቃል ብሎ የሚያስደነግጥ ነገር ላማኞች፣ የሚያሳስብ ነገር ላማኞች ይነግረናል። አሁን ጭንቀት የማን የሚለውን ጥያቄ ነው እኔ እየጠየቅኩ ያለው። ጭንቀት የማያምኑ ሰዎች ባህሪ ነው። እነዚህን እናንተ የምትፈልጓቸው መብላት፣ መጠጣት፣ መልበስ እነዚህን ነገሮች አሕዛብም ይፈልጋሉ። የማያምኑት ይፈልጋሉ፣ የማያምኑት ይፈልጋሉ ግን የሚያስፈልጋቸውን ነገር እግዚአብሔር እንደሚያውቅ ስለማያውቁ ይጨነቃሉ። መብላት ይፈልጋሉ ግን ለመብላት ይጨነቃሉ። ይጨነቃሉ በጭንቀት በፍርሃት፣ በክፋት፣ በግድያ፣ በዝርፊያ መንገድ ለማግኘት ይሞክራሉ ይጨነቃሉ፣ አያገኙም። ጭንቀታቸው ወደ ሌላ ነገር ይወስዳቸዋል። ፍርሃት ውስጥ ያስገባቸዋል። ክፋት ውስጥ አሁን ኢትዮጵያ ውስጥም ሌላም ሀገር ያለው ግድያ ጦርነት አለም ስላልበቃች ይመስላቸዋል አለም እኮ በቂ ናት አይደል ኢትዮጵያ ውስጥ በቂ ነው የኢትዮጵያን ህዝብ ለማኖር ግን ሰዎች እግዚአብሔር ያስብልኛል ያኖረኛል የሚል ነገር ስለሌላቸው በፍርሃት በጭንቀት በክፋት በግድያ ራሳቸው በራሳቸው ሰርተው ሳይሆን በማጭበርበር ለመኖር ይሞክራሉ። በጦርነት በቅሚያ፣ በቅናት፣ በምቀኝነት ለማሳካት ይሞክራሉ። ይሄ ጭንቀት የማን ባህሪ ነው? የማያምኑ ሰዎች ባህሪ ነው። እኔና እናንተ ጭንቀት በነዚህ ነገሮች ላይ ያለብን ከሆነ ኢሚዲየትሊ እያሳየን ያለ ነው፣ የአህዛብን ባህሪ ነው የማያምኑ ሰዎችን ባህሪ ነው። የማያምኑ ሰዎች ባህሪ ነው። በህይወታችን ውስጥ ያለው በጣም ያሳዝናል። ፕሮቴስታንቱ ልክ ወደዚህ አይነት ሁኔታ ውስጥ ገብቷል። ምክንያቱም ነቢያት ከተለያየ ሀገር ያስመጡና እንዲሆንልሃል እንዲሆንልሃል የሚባለው ነገር በሙሉ አሕዛባዊ ነገር ውስጥ እንድንገባ አድርጎናል። መስራት ያለብን መስራት አለብን እንደ እንደ ማንኛውም ሰው እግዚአብሔር ፊት ስራ ሰርተን እግዚአብሔር ስራችንን እንዲባርክና በእግዚአብሔር መንገድ እንድንኖር እንደውም ለሌሎች እንድንተርፍ እግዚአብሔር ሊያደርገን ይችላል፣ በእግዚአብሔር ላይ እምነት ቢኖረን ግን እዚ ጋ ይሄንን ይናገርና ልባችን ውስጥ ማስቀመጥና መጻፍ ያለብንን ነገር ጌታ ኢየሱስ ያስቀምጣል። እነዚህን ነገሮች ሁሉ አሕዛብ ይፈልጋሉ። አዎ ጭንቀት የነሱ ባህሪ ነው። ግን የሰማዩ አባታችሁ እነዚህ ነገሮች ሁሉ እንደሚያስፈልጋችሁ ያውቃል። እነሱ በመጨነቅ ሊያገኙ ይፈልጋሉ። ግን ለናንተ የሰማይ አባት አላችሁ። የሰማዩ አባታችሁ የሚያስፈልጋችሁን ነገር ያውቃል። ለሱ መናገር የለብንም። እሱ የሚያስፈልገንን ነገር ያውቃል። አንዳንድ ሰዎች በጸሎታቸው እግዚአብሔር የሚያስፈልጋቸውን ነገር እንደሚያውቅ ስለማያምኑ ወይም ደግሞ እግዚአብሔር ታላቅ አምላክ ጠቢበኛ፣ ሁሉን የሚችል መሆኑን ስለማያውቁ እንደ ሰው ስለሚገምቱት፣ ኢትዮጵያ ውስጥ ያለውን ነገር እንደ ሪፖርት ሊያቀርቡለት ይሞክራሉ። ጸሎታችን ሪፖርት አይደለም። ጸሎታችን ልመና ነው። እግዚአብሔር ይህን ነገር አይተዋል፣ እባክ፣ ይህን ነገር እንደዚህ እንዲቃለል አድርግልን ነው የምንለው እንጂ ሪፖርት ለእግዚአብሔር። እስቲ አስቡት፣ ሁሉን ለሚያውቀው እግዚአብሔር ሪፖርት ማቅረብ እንደዛ አይደለም። ራሳችን እናቀርባለን፣ ችግራችን እንነግረዋለን፣ እንለምነዋለን። የሰማይ አባታችን ያውቃል። አሁን እኔ አንዳንድ ነገሮች የሰማይ አባታችን በሚለው ላይ ልነግራችሁ ፈልጋለሁ። የሰማይ አባታችሁ ብሎ ጌታ ኢየሱስ ሲናገር ምንም ጥርጥር የለውም ከምድራዊ አባቶቻችን ጋር እንድናነጻጽር አይምሯችን እንዲያስብ እያደረገ ይመስለኛል። ምድራዊ አባቶቻችን እናውቃቸዋለን አይደል? አስበውልናል፣ ተጨንቀውልናል ጸልየውልናል፣ አሳድገውናል። ምድራዊ አባቶቻችን ግን ምድራዊ አባቶቻችን የሚያስጨንቀንን አያውቁልንም። ምድራዊ አባቶቻችን የሚያስፈልገንን እንደ እግዚአብሔር አያውቁልንም። አዎ ይጸልዩልናል፣ ግን ምድራዊ አባቶቻችን ውስጣችንን አያነቡትም። ምኞታችንን አያነቡትም ውስጥ ምድራዊ አባቶቻችን። የሰማዩ አባታችን ግን ከዛ የላቀ ነው። የሰማዩ አባታችሁ ሩቅ የሚመስል ነው። የሰማይ አባት ሲባል ሩቅ ነው ለማለት አይደለም። ቅርብ ነው፣ በጣም ቅርብ፣ ሁሉ ቦታ ያለ፣ ሁሉን የሚችል፣ ሁሉን የሚያይ፣ ሁሉን የሚያውቅ፣ በሁሉ ላይ ስልጣን ያለው፣ በሁሉ ላይ ኃይል ያለው ነው የእኛ የሰማዩ አባታችን። እግዚአብሔር አባታችን ከሆነ የሰማዩ አባታችን ፈጣራችን ነው። ፈጣራችን ነው። እያንዳንዷን ሴል በውስጣችን ያለችውን ያውቃታል። እያንዳንዷን ፈጣራችን ነው። የፀጉራችንን ቁጥር አለ ጌታ ኢየሱስ ክርስቶስ። እኛ ማናቀውን አስበን ማናቀውን የፀጉራችንን ቁጥር እንኳን በቁጥርና በኮድ ያውቃቸዋል የሰማዩ አባታችን። እዚህ ጋ ያለው ኮድ እዚህ ጋ ያለውን ፀጉር በኮድና በቁጥር ያቀዋል እዚህ ጋም ያለውን እዚህም ያለውን የትም ያለውን የሰውነታችንን ጸጉር ጌታችን ፈጣራችን ጌታ ኢየሱስን የሰጠን የሰማዩ አባታችን ነው። የሰማዩ አባታችሁ ታሪካችሁን ያንዳንዷን የሚያውቅና የሚቆጣጠር ነው። እምነት በሱ ላይ ቢኖረን እንዴት አይነት ፎታ፣ እንዴት አይነት ረፍት፣ እንዴት አይነት ደስታ ሊኖረን እንደሚችል ልነግራችሁ አልችልም። የሰማዩ አባታችሁ ስለ እናንተ ሁሉን ነገር ያውቃል። ምንም ነገር የማያውቀው ነገር የለም። የሰማዩ አባታችሁ ፍላጎታችሁን ያውቃል። ፍላጎታችሁን ብቻ አይደለም፣ ሀሳባችሁንም ያውቀ ሀሳባችሁን አሁን እንኳን የምታስቡትን ነገር፣ ምኞታችሁን ያውቃል። ሐዋርያው ቅዱስ ጳውሎስ በጣም የሚገርም ነገር በፊልጵስዩስ ላይ ቅድም ባነበብኩት ክፍል የሚያስጨንቃችሁን ሁሉ በአንዳች ነገር በምንም ነገር አትጨነቁ ብሎ ወረድ ብሎ ቁጥር ሰባትና ቁጥር ስምንት ላይ እግዚአብሔር የሚባለው አምላክ ሀሳባችሁን እንኳን ሀሳባችሁን እንኳን በክርስቶስ ኢየሱስ ይጠብቀዋል ብሎ ነው የተናገረው። ሀሳባችንን እንኳን መጠበቅ የሚችል አምላክ ነው። ሀሳባችንን ያውቀዋል ማለት ነው። ልክ እንደ ሕልውና ወይም ደግሞ ፐርሶኒፋይድ እንደሆነ ነገር ሀሳባችንንም እግዚአብሔር ይቆጣጠረዋል። ስለዚህ እግዚአብሔር ጭንቀት የማያምኑ ሰዎች ባህሪ እንደሆነ እንድናምንና እኛ ከጭንቀት እንድንርቅ ይናገረናል። እግዚአብሔር ይመስገን ግን ሰዓቴ እየሄደ ነው። አራተኛው ነጥቤ ላይ መጣና ወሳኝ የጭንቀት መድኃኒት የሚል ጥቂት ነገሮች እናገራሉ። ጌታችን ኢየሱስ ክርስቶስ ይህንን ካለ በኋላ ቁጥር ሃያ ሰላሳ ሶስት ላይ ሲመጣ፣ ነገር ግን የእግዚአብሔርን መንግስትና ጽድቁንም አስቀድማችሁ ፈልጉ፣ እነዚህንም ነገሮች ለእናንተ እሱ ይጨመሩላችኋል ብሎ ለእናንተ ይጨመሩላችኋል ብሎ ይናገራል። አሁን ስለ መብላትና ስለ መልበስ የጠየቃችሁት የምትጨነቁት ነገር በሙሉ ለእናንተ ይሰጣችኋል፣ ይመጣላችኋል፣ ትበላላችሁ፣ ትጠግባላችሁ፣ ትለብሳላችሁ፣ ትዋባላችሁ። ክብር ሁሉ ለእግዚአብሔር ይሁን። እነዚህን ሁሉ ነገር ለእናንተ እንዲጨመሩላችሁ የምትፈልጉ ከሆነ ወሳኝ የጭንቀት መድኃኒት ቅደም ተከተላችሁን አስተካክሉ ነው ቅደም ተከተላችሁን አስተካክሉ፣ ወይ ፕራዮሪታይዝ አድርጉ ህይወታችሁን ማለት ነው። ወሳኝ የጭንቀት መድኃኒት ነው እኔ ያልኩት። ያስፈልገናል ብላችሁ የምትሉትን ነገር በሙሉ እነዚህ እነዚህ ናቸው የሚያስፈልገን። ጭንቀትን በተመለከተ መነገር ያለብን ነገር አትጨነቁ፣ አትጨነቁ፣ አትጨነቁ ብቻ ነው ወይ ብላችሁ ብታስቡ አይደለም። የህይወት ቅደም ተከተላችሁንም አስተካክሉ ተብሎ ነው የተጻፈው። የምዕራፍ የዚህ የምዕራፉ የመጨረሻ ሁለት ማጠቃለያዎች እዚህ ላይ ያተኮሩ ናቸው እና እንደሚታወቀው ብያለው፣ እዚህ ላይ ምናልባት በደንብ አይታይ ይሆናል። እንደሚታወቀው ብዙ ነገሮች አሉ። ወደ ህይወታችን የሚመጡ የሚገዙ ብዙ ነገሮች አሉ። የሚነበቡ ብዙ መጽሐፎች አሉ። የሚታሰቡ ብዙ ነገሮች አሉ እና ከነሱ ከሚታሰቡት ከሚገዙት ከሚደረጉት ነገሮች የትኛው ነው የመጀመሪያ ጠቃሚ የሚለውን እንድታስቡ ነው ጌታ ኢየሱስ ክርስቶስ እዚህ ጋር እየተናገረ ያለው። ስለዚህ አስቀድማችሁ የሚለው ቃል በጣም ወሳኝ ነው። ተመልከቱ፣ እንደገና አላንብበው። ነገር ግን የእግዚአብሔርን መንግሥትና ጽድቁን አስቀድማችሁ በመጀመሪያ ፈልጉ። የመጀመሪያ ነገር የእግዚአብሔር መንግሥትና ጽድቅ ጉዳይ ይሁንላችሁ። እና ታዲያ ይሄ ወሳኝ የጭንቀት መድኃኒት የምለው ቅደም ተከተልን ማወቅ ነው። በሕይወት ውስጥ በጣም ጠቃሚው ነገር ብላችሁ እንድታስቡ ነው። እና አንድ ስድስት ነገሮችን በተከታታይ እዚህ አስቀምጫለሁ። የመጀመሪያው ወሳኝ የጭንቀት መድኃኒት ላይ የማወቅ ቅድሚያ ማወቅ አለብን። ብዙ ነገሮችን አሁን ክርስቲያኖች ሁሉን ነገር ባለማወቅ ዘግተውታል። ብሉይ ኪዳን ላይ እግዚአብሔር ህዝቤ እውቀት ከማጣቱ የተነሳ ምን ሆኗል ይላል፣ ጠፍቷል ይላል። ማወቅ አለብን። የማወቅ ቅድሚያ። አሁን ሐዋርያው ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 3 ላይ የተናገረውን ከዚህ በፊት አይተነዋል ብዬ አስባለሁ። የማወቅ ቅድሚያ ልናደርግ ይገባል። ምን አለ? ይህንን አስቀድማችሁ እወቁ። በመጨረሻው ቀናት በራሳቸው ምኞቶች የሚሄዱ አሻፊዎች ይመጣሉ። ይሄ አስቀድማችሁ አስቀድማችሁ የሚለው ቃል በተደጋጋሚ የህይወታችን ቅደም ተከተል ምን መምሰል እንዳለበት የሚያሳይ ነው እና ማወቅ አለብን አሁን በዚህ ዘመን ያለውን ነገር እየተከናወነ ያለውን ነገር በመጨረሻው ዘመን ጸረ እግዚአብሔር የሆኑ እንቅስቃሴዎች፣ የአሻፊዎች እንቅስቃሴዎች ይመጣሉ። ይህንን በደንብ ማወቅ አለብን። ሁለተኛ በባህሪ ንጹህ የመሆን ቅድሚያ ልንሰጥ ይገባናል። እዚህ ማቴዎስ 23 ቁጥር 26 ላይ ጌታ ኢየሱስ እናንተ አይነ ስውር ፈሪሳውያን፣ ለፈሪሳውያን ለሃይማኖተኞቹ ነው እየተናገር ያለው የእነሱም ውጪ ንጹህ እንዲሆን በመጀመሪያ የጽዋውን ውስጥና የውጭውን የወጭቱን ውስጥ ንጹህ አድርጉ። ፈሪሳውያኑ የሚያስቡት ነገር ነበረ፣ የሃይማኖት ስርዓት፣ የሃይማኖት እንቅስቃሴ ይሄን አትንካ፣ ይሄን አታድርግ የሚባል ነገር ውስጥ ብንገባ የሚል ነገር ነበራቸው። ጌታ ኢየሱስ ክርስቶስ የሚናገራቸው መጀመሪያ፣ በቅድሚያ ውስጣችሁ ምን መሆን አለበት? ንጹህ መሆን አለበት። ሶስተኛ ለእግዚአብሔር ቅድሚያ መስጠት በጣም የሚገርም የጭንቀት መድኃኒት ነው። ሐዋርያው ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር አምስት ላይ ሰዎች ስላደረጉት ነገር ለቤተ ክርስቲያንና ለአገልግሎት መስጠትን በተመለከተ ነው። በርግጥ እንደዚህ ነው ያለው ምን አለ? እኛ ከጠበቅ ነው በላይ ይህን አድርገው ነበር ብሎ፣ በእግዚአብሔርም ፈቃድ በቅድሚያ ራሳቸው ለጌታ ቀጥሎ ደግሞ ለኛ ሰጡ ብሎ የቆሮንቶስ ቤተ ክርስቲያን አማኞች እንዴት አይነት መሰጠት እንደነበራቸውና፣ በቅድሚያ ራሳቸውን ለማን ሰጥተው ነበር? አለ፣ ለእግዚአብሔር ሰጥተው ነበር። ቀጥሎ ለእኛም ሰጥተው ነበር። እኛንና አገልግሎቱን አክብረው ነበር። የእኛ ነገር ሁሉ የእግዚአብሔር ነው። ጊዜያችን፣ ችሎታችን፣ ንብረታችን፣ ራሳችንም የእግዚአብሔር ነን። ይህንን ብዙ ሰዎች አያምኑም። እኛ እኮ የእግዚአብሔር ነን። እኔ የእግዚአብሔር ነኝ። እግዚአብሔር ነው የሰራኝ፣ እግዚአብሔር የፈጠረኝ በዚህ ዘመን እና በዚህ ጊዜ እንድኖር ያደረገኝ እግዚአብሔር ነው። የቆሮንቶስ ሰዎች ሁሉን ነገር ለእግዚአብሔር እራሳቸውን ራሳቸውንም በቅድሚያ ሰጥተው ነበር። ጊዜያቸውን፣ ንብረታቸውን፣ ሀብታቸውን፣ ሀሳባቸውን ቅድሚያ ለእግዚአብሔር ሰጥተው ነበር። ወገኖች፣ አንድ ምስጢር ልንገራችሁ። እግዚአብሔር እንዲባረካችሁ በህይወታችሁ ዘመን ሁሉ እንዲመራችሁ የምትፈልጉ ከሆነ በህይወታችሁ የመጀመሪያ ነገር መሆን ያለበት ማን መሆን አለበት? እግዚአብሔር መሆን አለበት እና የሚቀጥለው አራተኛው ነገሬ ለምስክርነት ቅድሚያ መስጠት ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ 15 ቁጥር 3 ላይ እንዲህ ብሎ ተናገረ እኔ ደግሞ በመጀመሪያ ያንን የተቀበልኩትን አስተላልፌላችኋለሁ እንደ መጽሐፍትም ክርስቶስ ለኃጢአታችን እንዴት እንደሞተ ነግራችኋለሁ እያለ ይቀጥላል ለቆሮንቶስ ሰዎች መጀመሪያ የነገርኳቸው ነገር ፍልስፍና አይደለም፣ ወይም ኢኮኖሚክስ አይደለም፣ ወይም ደግሞ ፖለቲካ አይደለም። በመጀመሪያ የተቀበልኩትን ነገር ነው የነገርኳቸው። የተቀበልኩት ማንን ነው? ክርስቶስን ነው የተቀበልኩት። ይህንን አስደናቂ እምነት ነው። ብዙ ሰዎች አፋቸውንም ሀሳባቸውንም ከሰዎች ጋር የሚከፍቱት በመጀመሪያ ስለ ፖለቲካ፣ ስለ ዘር፣ ስለ ፍልስፍና ነው ግን ጳውሎስ የሚናገረው በመጀመሪያ የተቀበልኩትን ነው። በመጀመሪያ ያስተላልፍኩላችሁ የተቀበልኩትን ነገር ነው። የተቀበልኩት ደግሞ ክርስቶስ ለኃጢአታችን እንዴት እንደሞተ ነው። በጣም አስደናቂ ሰዎችን የሚባርክ ለሰዎች የሚጠቅም ነው። አሁን ወሳኝ የጭንቀት መድኃኒት ላይ ለጸሎት ቅድሚያ መስጠት የሚል ርዕስም አለኝ። አሁን ተመልከቱ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እስከ 2 ላይ አሐዋርያው ቅዱስ ጳውሎስ ለፓስተሩ ሲናገር ለእኛም ጭምር ምን አለ? ስለዚህም ልመናዎች፣ ጸሎቶች፣ ምልጃዎችና ምስጋናዎች ለሰዎች ሁሉ ለነገሥታትና በስልጣን ላይ ላሉትም ሁሉ በቅድሚያ መጀመሪያ እንዲደረጉ አሳስባለሁ። ታያላችሁ በመጀመሪያ መደረግ ያለበት በሰዎችን በተመለከተ ፖለቲከኞችን በተመለከተ ኢኮኖሚን በተመለከተ መሪዎችን፣ ባለስልጣኖችን በተመለከተ በመጀመሪያ መደረግ ያለበት ጸሎት ነው። በመጀመሪያ ብዙ ሰዎች ሳይጸልዩ ፖለቲከኞችን ይተቻሉ። ሳይጸልዩ ለፖለቲካ እንቅስቃሴ ገንዘብ ይሰጣሉ። ለቤተ ክርስቲያን እኮ አይሰጡም። ለፖለቲካ እንቅስቃሴ ሳይጸልዩ እና አሁን የእግዚአብሔር ቃል የሚለው የጭንቀት መድኃኒት የምትፈልጉ ከሆነ በሀገራችሁም የትም ቦታ እዚህም የትም በቤታችሁም በልጆቻችሁም ህይወት በመጀመሪያ ጸሎት መቅደም አለበት ጸሎት የጭንቀት መድሃኒት ነው እና ምን አለ ሐዋርያው ቅዱስ ጳውሎስ ይሄንን ሲናገር ያም በመንፈሳዊነት ሁሉና በእውነተኛነት ሰላማዊና የጸጥታ ህይወት እንድንኖር ነው እኛ ራሳችን የምንጸልይ ከሆነ እኛም ሌሎችም እንዲጠቀሙ እንችላለን ምን አይነት ህይወት እንዲኖረን ያደርጋል ሰላማዊና ጸጥታ ህይወት እንዲኖረን ያደርጋል። ከዛ በመጨረሻ የምመጣው ራሱ ጌታችን ኢየሱስ ክርስቶስ የተናገረውን እዚህ ምዕራፍ 6 ቁጥር 33 ላይ ነው። ነገር ግን የእግዚአብሔርን መንግስትና ጽድቁን አስቀድማችሁ ፈልጉ። አሕዛብ አሕዛብ ናቸው። ሌላውን ነገር መጀመሪያ የሚፈልጉት ስለማያምኑ፣ እግዚአብሔርን ስለማያውቁ፣ የእኛን አምላክ እግዚአብሔርን ስለማያውቁ እኛ የምናቅ ከሆነ መጀመሪያ መፈለግ ያለብን የእግዚአብሔርን ጽድቅና የእግዚአብሔርን መንግስት ነው። የእግዚአብሔር መንግስትና የእግዚአብሔርን ጽድቅ በመጀመሪያ የምንፈልግ ከሆነ ሌሎች የሚያስፈልጉን ነገሮች በሙሉ ይጨመሩልናል። እግዚአብሔር የምንሰራውን ይባረካል፣ የምናስበውን ይባረካል፣ የምንነካውን ይባረካል። የሚገርም ነው። መዝሙር አንድ ላይ ብትሄዱ ይሄ የጻድቃንና የኃጢአተኛ ፉካሬ፣ ለሐፃን ወይ ለጻድቃን ብለው በግዕዝ የሚናገሩት መዝሙር ነው። መዝሙር አንድ ላይ ብትመጡ የጻድቅ የሆነው ሰው የሚያስበውን ነገር ይናገራል። በክፉዎች ምክር ያልሄደ፣ በኃጣተኞች መንገድ ያልቆመ፣ በፌዘኞች ወንበር ያልተቀመጠ ሰው ብሩክ ነው ብሎ የእሱ ደስታ ግን በእግዚአብሔር ህግ ቀንና ሌሊት በእሱ ህግ ማሰላሰል ነው ብሎ እሱ በወንዞች ዳር እንደተተከለ በራሱ ወቅት ፍሬውን እንደሚሰጥ ቅጠሉ እንደማይረግፍ ዛፍ ይሆናል። የሚሰራውም ሁሉ ይከናወንለታል ይላል። የምንሰራው ሁሉ እንዲከናወን ሞገስ እንዲኖረው ግርማ እንዲኖረው የእግዚአብሔር እጅ ያለበት እንደሆነ እንዲመሰከር በመጀመሪያ ቅድሚያ ለማን መሆን አለበት? ለእግዚአብሔር እና መንግስቱን መፈለግ መሆን አለበት። እዚህ መፈለግ የሚለውን ባለፉት ስላይዶች ላይ ጥቂት ያለውን ትርጉም ልናገር ፈልጌ የጠቀስኩት ነገር ነበር። ዘልየዋለሁ። ፍላጎት የሚለውን ቃል በተመለከተ የአማርኛ ሁለት ቃሎች አሉ። የእንግሊዝኛም ሁለት ቃሎች አሉ። የአማርኛ ሁለቱ ቃሎች መፈለግና መሻት የሚሉ ናቸው። የእንግሊዝኛው ኒድና ዋንት የሚሉ ናቸው። እግዚአብሔር ብታምኑም ባታምኑም ኒዳችንን ወይም ፍላጎታችንን በማንኛውም መንገድ የሚያሟላ አምላክ ነው። እግዚአብሔር ዋንታችንን ወይም መሻታችንን ሊያሟላ ይችላል። ብዙ ሰዎች የሚጨነቁት ለዋንታቸው ነው፣ ለመሻታቸው ነው። አንድ ልብስ አላቸው። ሁለትና ሶስት፣ አራት፣ አምስት ቁምሳጥኑ በሙሉ ልብስ ሆኖ አሁንም ገበያ ወጥተው ልብስ ያምራቸዋል። ያንን እግዚአብሔር እንዲሟላልን አያደርግም። ያ ስግብግብነት ነው። ያ ዝም ብሎ መሻት ነው። መሰረታዊ ነገራችንን ግን እግዚአብሔር ባይሁ ኮርክሩክ ያሟላዋል። እግዚአብሔር ይመስገን ይህንን መረዳት ጥሩ ነው። እንግዲህ እነዚህን ካልኩ በኋላ ስለ ጭንቀት የማጠቃለያ ነገር እናገራለሁ። ያ አትጨነቁ የማጠቃለያ ትዕዛዝ ጌታችን ኢየሱስ ክርስቶስ ቁጥሩን ሲያጠቃልል ምንድን ያለው? ስለዚህ ስለ ነገ አትጨነቁ ነገ ለራሱ ነገሮች ይጨነቃልና ለቀኑ የራሱ ክፋት ይበቀዋል፣ ብሎ ይናገራል። ይሄ ማጠቃለያው ስለ ነገ ምን አትሆኑ፣ አትጨነቁ። የብዙ ሰዎች ጭንቀት ከነገ ጋር የተያያዘ ነው። ዛሬ ያለፈ ነገ፣ ነገስ ምን? ነገስ ምን? ነገስ የት? ነገ ምን? ነገ ምን? ብዙ ሰዎች እንደዚህ ነው የሚሉት። ጌታ ኢየሱስ የሚለውን በሚገባ ስሙ። ብዙ ሰዎች ስለማያውቁት ነገ ነው የሚጨነቁት ነገ ስለ መኖሩ እኔ እርግጠኛ አይደለሁ። በእርግጥ ነገ አይኖርም ብዬ ነገ እንደማይኖር አድርጌ አልኖር። ነገ እንደሚኖር እኖራለሁ፣ ግን ለነገ ምን አላደርግም። አልጨነቅም። ለነገ አልጨነቅም። ነገ ነገ አልጨነቅም። ስለ ነገ መጽሐፈ ምሳሌ ቁጥር አንድ ላይ የእግዚአብሔር ቃል እንዲህ ይላል። ነገ በሚሆነው አትመካ፣ ቀን የሚያመጣው ምን እንደሆነ አታውቅምና ይላል። በቃል በቃል ነው ያነበብኩላቸው። ነገ በሚሆነው ነገር አትመካ። ብዙ ሰዎች ነገ በሚሆን ነገር ይመካሉ። ነገ እንደዚህ አይነት ነገር ይሆንልኛል፣ ያጋጥመኛል ምናምን ብለው ይኮራሉ። ግን ነገ ሳይደርስ ልናልፍ እንችላለን። እኛ ሕይወታችንን በእጃችን የያዝን ሰዎች አይደለም። ነገ የሚሆነውን ነገር አናቅም። ከዚህ እንኳን ወጥተን ቤት ለመሄድ እኔ የሚሆነውን ነገር መንገድ ላይ አላቅም። ኢቭን ኢቭን ዛሬ ስለዚህ ጥበብ ነው፣ ይሄ የእግዚአብሔር ጥበብ ነው እና ነገ የሚሆነውን ነገር ስለማናቅ ዛሬ እንደ እግዚአብሔር ቃል በእግዚአብሔር ፈቃድ መሰረት መኖር አለብን። እና ጌታችን ኢየሱስ ክርስቶስ ምናለ ነገ ስለራሱ ነገሮች ራሱ ነገ ነገ ራሱ ስለ ራሱ ነገሮች ይጨነቃል። በጣም ብዙ የሚያስጨንቁ ነገሮች አሉ ነገ ነገ ብዙ የሚሆኑ ነገሮች አሉ በዓለም ላይ በጣም የሚያስጨንቁ የሚያስጨንቁ። ስለዚህ ነገ ስለ ራሱ ነገሮች ይጨነቃል። ነገ ቀኑ ራሱ የራሱ ክፋት አለው፣ ያስጨንቀዋል። የራሱ ክፋት ግን ነገ በሚጨነቁ ሰዎች በሚጨነቅ ቀን ውስጥ በሚጨነቅ የክፋት ቀን ውስጥ እኛ ያለምንም ጭንቀት እንድናልፍ ስለ ነገ ምን ማድረግ የለብንም መጨነቅ የለብንም። ዛሬን ያኖረኝ ጌታ ነገም ምን ያደርገኛል? ያኖረኛል። ዛሬን የተሸከመኝ እግዚአብሔር ነገም ምን ያደርገኛል? ይሸከመኛል። ዛሬ ያበላኝ እግዚአብሔር ነገም ያበላኛል። ዛሬ ያለበሰኝ እግዚአብሔር ነገም ያለብሰኛል። ይሄ የክርስቲያኖች ህይወት ነው። በክርስትና እምነት ውስጥ ክርስትና ከተጀመረ ጀምሮ ይህንን የጌታ ኢየሱስ ክርስቶስን ቃል የሰሙ ረግተው ተረጋግተው ሰላም ኖሯቸው እረፍት ኖሯቸው ትውልዳቸው ተባርኮ ራሳቸው ተባርከው ኖረዋል። እስከ ዛሬም ድረስ ክርስትና ቀጥሏል። ስለዚህ እኔና እናንተም በዚህ እውነት እንድንቀጥል ይህንን እውነት ልባችን ውስጥ ማስረጽና ማስቀመጥ ይገባናል። ክቡር እግዚአብሔር በክቡር ቃሉ ይባርካችሁ። እግዚአብሔር ይመስገን። እህታችን ወደዚህ መታ ቁጥር 20ን እንዘምራለን። ቁጥር 20